የማኅበራዊ መገናኛ ዘዴዎች ቅኝት በዩናይትድ ስቴትስ በዩናይትድ ኪንግደም፣ እንዲሁም በሌሎች ሀገራት የሚኖሩ ኢትዮጵያውያን የመንግሥት ተቃዋሚዎች እጅግ ለተራቀቁ የኢንተርኔት ስለላ መተግበሪያዎች ወይም አፕሊኬሽኖች ኢላማ ሆኗል ይላል ሲቲዝን ላብ የተሰኘው ተቋም ያወጣው የሰሞኑ ዘገባ። መቀመጫውን ቶሮንቶ ዩኒቨርሲቲ ካናዳ ያደረገውና በዓለም አቀፍ ደህንነት፣ በሰብአዊ መብቶች ብሎም በመረጃ ስነ ቴክኒክ ጥልቅ ምርምር የሚያካሂደው የጥናት ተቋም እንደዘገበው ከሆነ የኢንተርኔት ስለላው የሚከናወነው ለተሰላዩ በአዶቤ ፍላሽ እና ፒዲኤፍ ራይተር ማገናኛዎች ስም በሚሰደዱ የኢሜይል መልእክቶች ነው። አዶቤ ፍላሹ ቪዲዮ መመልከቻ፣ ፒዲኤፉ ደግሞ ጽሁፍ ማንበቢያ ተብለው ነው የሚላኩት። የኢትዮጵያ መንግስት ዜጎቹ ላይ በኢንተርኔት መጠነ ሰፊ ስለላ አጠናክሮ ቀጥሏል መባሉ በርካቶችን አነጋግሯል። ከሌሎች ተጨማሪ ርዕሰ ጉዳዮች ጋር የምንዳስሰው ይሆናል። አብራችሁን ቆዩ። የኢትዮጵያ ተቃዋሚዎች ለአዲስ የንግድ የስለላ መተግበሪያ ወይም አፕሊኬሽን ኢላማ ሆኗል የሚለው የሲቲዝን ላብ ጥናታዊ ሰነድ ይፋ የሆነው በዚሁ ሳምንት ነው። ይህ የስለላ መተግበሪያ የተሰራው ሳይበር ቢት በተባለው የእስራኤል አንድ ኩባንያ ሲሆን፣ ፒሲ መሰለያ ስልት በእንግሊዝኛ ምጻሩ ፒኤስኤስ የሚል ስያሜ ይዟል። ይህ የኢንተርኔት የስለላ መተግበሪያ በስውር የተያያዘበት ለስለላ የሚላከው ኢሜል መጀመሪያ የሚሰለለው ሰው ኮምፒውተር አሊያም የተንቀሳቃሽ ስልክ ላይ ይጫናል። ከዚያ በኋላ ነው ስለላው የሚጀምረው። በመጀመሪያ በኢሜይል የሚላከው ሰነድ ተቀባዩ ጥርጣሬ እንዳያጭርበት ሰላዩ አካል ተአማኒ ለማድረግ ጥረት ያደርጋል። የሚላከው ሰነድም የቪዲዮ አሊያም የጽሁፍ መልእክት ሊሆን ይችላል። የቪዲዮ ከሆነ ምስሉን ለመመልከት ይህን አዶቤ ፍላሽ ማጫወቻ ይጫኑ የሚል መልእክት ተያይዞ ይላካል። የጽሁፍ ከሆነ ደግሞ ጽሁፉን ለማንበብ አዶቤ ፒዲኤፍ ራይተር ማንበቢያውን ይጫኑ ይላል መልእክቱ። እነዚህም መልእክቶች ካልከፈቱ ምንም የሚፈጠር ነገር የለም። ችግር የሚፈጠረው በጉጉት የሚሆን ባለማወቅ ሰነዶቹ የተከፈቱ ጊዜ ነው። ሰነዶቹ ከተከፈቱ አፍታም ሳይቆዩ መሰለያ መተግበሪያው ስራውን ማቀላጠፍ ይጀምራል። ተሰላዩ አንዳችን ነገር ሳያውቅ ኮምፒውተርም ይሁን ዘመናዊ ስልክ የተጠቃሚው ካሜራ መቅረጸ ድምፅ ብሎም አጠቃላዩ ሰነድ በሰላዩ ቁጥጥር ስር ይወድቃል። ሰላዩ በየትኛውም የዓለማችን ክፍል ሆኖ የትኛውም ቦታ የሚገኝ ኮምፒውተር ወይም ስልክ እንዳሻው ይበረብራል። አዶቤ ለተባለው ተቋም የአዶቤ ምርቶቹ ያለ አግባብ ለስለላ ተግባር እንደዋሉበት ሲትዝላብ በደብዳቤ አሳውቋል። አዶቤ ሕጋዊ እርምጃ እንደሚወስድ ለሲትዝላብ በሰጠው የደብዳቤ መልስ ሳይንስ ይፋ አድርጓል። ይህ የስለላ መተግበሪያ ኢትዮጵያ ውስጥ ባሉ ሰላዮች ጥቅም ላይ መዋሉን በሂዩማን ራይትስ ዎች የኢትዮጵያ ና የኤርትራ አጥኚ ፌሊክስ ሆርን በትዊተር ገጻቸው እንዲህ ሲሉ ጽፏል። አዲሱ የሲቲዝን ላብ ዝርዝር መረጃ የኢትዮጵያ መንግስት ጀዋር መሐመድና ና ዩኤስ፣ ካናዳ፣ ጀርመን፣ ብሪታንያ ና ሌሎች አካባቢዎች የሚገኙ ነዋሪዎችን ኢላማ ለማድረግ የእስራኤል የስለላ መተግበሪያን እንዴት እንደሚጠቀምበት ያብራራል ሲሉ አስነብበዋል። ፌሊክስ ከመልእክታቸው ጋር የሲቲዝን ላብ ጥናታዊ መረጃንም አያይዟል። የፌሊክስ ሆርነን ትዊተር አያይዞ መልእክቱን እዛው ትዊተር ላይ ያሰፈረው አምደመረብ ጸሐፊው ዘካርያስ ዘላለም ደግሞ ወዳጆች በኢሜይል የሚደርሷችሁ ማገናኛዎችን ተጠንቀቁ። ዘርዘር ያለው መረጃ የሚያሳየው ኢትዮጵያ ውስጥ መንግስት በዓለም ዙሪያ የሚገኙ ተቺዎች ኮምፒውተሮችንና ሌሎች መሳሪያዎችን ለመበከል ጥቅም ላይ ያዋላቸው የስለላ ቴክኖሎጂዎች ዘመናዊነት እጅግ መጨመሩ ነው ብሏል። አያና በሚል መጠሪያ የትዊተር ተጠቃሚ የሚከተለውን አስተያየት ሰጥቷል። ይህ በጣም አስደንጋጭ ነው። የስለላ መተግበሪያው ማንኛውም ጠለፋ የተከናወነበት ግለሰብ ወሳኝ መረጃዎቹ መቅረጸ ድምፁና ቪዲዮም፣ የኢንተርኔት አሰሳ ታሪኩና፣ የኢንተርኔት መግቢያ ቁልፎቹ፣ የስካይፕ ጥሪ ዝርዝሮቹና ስልኩ ላይ የሚገኙ ስሞች ወዘተረፈን ለሰላዩ ይሰጣል ይላል። በእርግጥም የሲትዝን ላብ ሰነድ እንደሚጠቁመው ከሆነ ሰላዩ አካል በተሰላዩ ዘመናዊ ስልክ ወይም ኮምፒውተር አማካኝነት ተሰላዩ የት ቦታ እንደሚገኝ፣ ምን አይነት መልእክቶች እንደተለዋወጠ ማወቅ ይችላል። ከዚያም ባሻገር ምን አይነት ሰነዶች እንዳተመ ብሎም ምን እየጻፈ ወይም እየተየበ እንደሆነም ለማወቅ ያስችለዋል ብሏል ያ ግን የተላከው የስለላ አታላይ ኢሜይል በተሰላዩ ከተከፈተ ብቻ ነው። ዋናው ነገር አጠራጣሪ መልእክቶችን አለመክፈት ነው ብሏል። ወሰንሰገድ ዘሪሁን በበኩላቸው በፌስቡክ ገጻቸው ባስነበቡት ጽሑፋቸው በኢንተርኔት አፈናና ስለላ የህዝብን ትግል ማስቆም አይቻልም ብሏል። አምደጽዮን ዘአክቲሳኒስ ደግሞ እዛው ፌስቡክ ላይ ባስነበቡ ጽሑፋቸው የወያኔ የኢንተርኔት ስለላ ካርታ ያሉትን አያይዟል። ሲቲዝን ላብ በጥናታዊ ሰነዱ ላይ ያሰፈረው ካርታ የኢትዮጵያ መንግስት ከኢትዮጵያ በሚቆጣጠረው የስለላ ቋት በኩል በመላ ዓለም የሚገኙ አህጉሮች ላይ የተቆላለፈ ቁጥጥር እንደሚያደርግ ያመለክታል። የህወሓት ብሔራዊ መረጃ ስለላ ሶፍትዌር ተሰናክለ ሲል የጻፉት ደግሞ ክንዱ ዳኝ ናቸውም። ክንዱ በጽሑፋቸው የህወሓት ብሔራዊ መረጃ በአገር ውስጥም ሆነ በውጭ ሀገር የሚኖሩ ሰላማዊ ዜጎችን ለመሰለል ከእስራኤል ኩባንያ የተገኘ ማልዌር የተሰኘ የስለላ ዘዴ ቢጠቀምም የስለላ መረቡ ኢላማ በተደረጉ ተሰላዮች ቁጥጥር ስር ወድቋል። PSS PC Surveillance ሲስተም ተብሎ የሚጠራ የዊንዶው ፕሮግራም የተጠቀመው የህወሓት ብሔራዊ መረጃ ያሰበውን ሳያሳካ ዓለም አቀፋዊ ስህተት ውስጥ ራሱን ከትቷል ሲል አስነብቧል። በነገራችን ላይ የሲቲዝን ላብ ከፍተኛ ተመራማሪና ስለ ስለላው ጽሑፍ ያቀረቡት ቢል ማርቻክ ጥናቱን ሲያካሂዱ በኢትዮጵያ መንግስት መሰለላቸውን እንደደረሱበት ገልጧል። መንግስት ኢትዮጵያ ውስጥና ከኢትዮጵያ ውጭ በተቃዋሚዎቹ ላይ በዘመናዊ ቴክኖሎጂ መጠነ ሰፊ የኮምፒውተር ጠለፋና የስለላ ዘመቻ ያካሂዳል የሚለውን ዜና ከተመለከቱ በኋላ ለድርጊቱ ድጋፋቸውን የሰጡም አልታጡም። ረዴት አለሙ በአጭሩ ደግ አደረገች፣ ለህዝባቸውና ለሀገራቸው ደህንነት ሁሉም ሀገሮች ያደርጋሉ የሚል አስተያየት አኑራለች። ዘመን በተስፋ ደግሞ በጣም ደስ ይላል ሲሉ ደግ አረገ፣ እየሰለለ ደህንነታችንን የማይጠብቅ ከሆነማ ምን መንግስት ተባለ ያሉት ደግሞ ሙሉጌታ መለሰ ናቸው። ተሰማቸው ሞገስ ደግሞ ለእኛ አዲሳችን አይደለም፣ እንደ ጥሩ ነገር እየተላመድ ነው ነው መፍትሄ ነው ያጣ ነው ብለዋል። ሰዎች ጠንቀቅ የኢትዮጵያ የመሰለያ መተግበሪያው ነገር ቀልድ አይደለም ሲል ማስጠንቀቂያ የሰጡት አኗር አዱሼ ናቸው። በትዊተር መልእክታቸውም ሌሎች በሳምንቱ ውስጥ በማኅበራዊ መገናኛ ዘዴዎች ከተነሱ ርዕሰ ጉዳዮች መካከል የወልዲያና የመቀሌ እግር ኳስ ቡድኖች ወልዲያ ከተማ ውስጥ ሊያካሂዱ የነበረው ግጥሚያ ከተማዋ ላይ በደጋፊዎች መካከል በተቀሰቀሰ ግጭት ሳይካሄድ መቅረቱ ነው። በግጭቱ በሕይወትና ንብረት ላይ ጉዳት ደርሷል። ገብረስላሴ ጌታውን የተባሉ የፌስቡክ ተጠቃሚ የተፈጠረው ችግር ምንም ጥቅም የለውም ለሁሉም አይጠቅምም ቶሎ ይታረም ጥፋቱ የመንግስት ነው አገርን ወክሎ የመጣ ተጫዋች የሄደበትን አገር ማክበር አለበት ሲሉ አስተያየታቸውን አስፍሯል ግርማ በርሄ የትምዩን ለሰው ልጅ ክብር ይኑረን ሲሉ ናንየ ዋርካ ደግሞ ብሔር ተኮር ላለመሆን ምን ዕድል አለው ለ25 ዓመታት የነበረው ወያኔ ፖለቲካ ውጤት ነው ብሏል። ዘላለም ሹመቴ በጣም ያሳዝናል። እረ ኢትዮጵያ ወዴት እያመራች ነው? ሲሉ በጥያቄ አጠቃሏል። ጀርመናዊ አገር ጎብኝና አስጎብኛቸው አፋር ውስጥ መገደላቸውም ሌላኛው በማኅበራዊ መገናኛ ዘዴዎች የተነሳ ጉዳይ ነበር። ይህኛው ጉዳይ ግን ጥቃት አድራሹ ይሄ ነው ያ ነው የሚል መጠቋቆም የተስተዋለበት ነበር። አድማጮች፣ ዳግም የኢንተርኔት ስለላ በኢትዮጵያ በሚል ርዕስ በማኅበራዊ መገናኛ ዘዴዎች ቅኝት ዝግጅታችን ያቀረብንላችሁ መሰናዶ በዚሁ ይጠናቀቃል። ማንተጋፍቶት ስለሺ ነኝ። አስተያየትና ጥቆማችሁ ያለየን መልካም ጊዜ። ጤና ይስጥልኝ።